Start the conversation with your new audience today. Email sales at sbs.com.au. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኖነር ሁነቶችና ታሪኮች በኤስቢኤስ አማርኛ። እውነተኛ የሆነ አይረሴ የአውስትሬልያ ጉዞ ለማድረግ ይሻሉን? በሰዎች እምብዛም ያልተነካ ምግብ ስነ ጥበብ ወይም ቅንጦት ይሁን ከዚች ምድር ጋር የ ስልሳ አምስት ሺህ ዓመታት ቁርኝት ያላቸው አያሌ ሊጎበኟቸው የሚችሉ ልብ ሰቃይ የነባር ዜጎች ቱሪዝም አለ ለተሞክሮ ጥልቀትን ማላበስ ብቻ ሳይሆን የነባር ዜጎች ባህላዊና ምጣኔ ሀብታዊ መልካም ዕድሎችን በመዘወርም እገዛውን ያበረክታሉ ቱሪዝም አውስትሬሊያ ተጓዦች ክልስና ብርዝ ያልሆነ የነባር ዜጎች ቱሪዝም መሳጭ ባህላዊ ተሞክሮች ላይ ያላቸው ፍላጎት እያደገ መምጣትን ልብ ብሏል። የነባር ዜጎች ቱሪዝምን በህብር የሚያስተዋውቀው የአውስትሬሊያ ቱሪዝም ዲስኮቨር አቦሪጂናል ኤክስፔሪየንስስ ዲኤኢ ዋና መኮንን የሆኑት ኒኮል ሚችል በርካታ ቱሪስቶች ስለ ነባር ዜጎችና አገራቸው ይበልጥ ማዋቅን እንደሚሹ ያመለክታሉ። በ2023 የዘመን መቁጠሪያ ወቅት አውስትራሊያውያን ይጎበኙ የነበሩ አውስትራሊያን ይጎበኙ የነበሩ 969ሺህ ዓለም አቀፍ ጎብኚዎች በነባር ዜጎች ቱሪዝም ተሳትፈዋል በነባር ዜጎች ቱሪዝም ተሳትፈዋል። እንዲሁም ደስታን በሚያሳድር መልኩ ከ2019 እስከ 2023 የአገር ውስጥ ተጓዦች ቁጥር በ22 ፐርሰንት ከፍ ብሏል። እናም አንድ ነጥብ አንድ ስምንት አምስት ሚሊዮን የአገር ውስጥ ጎብኚዎች የነባር ዜጎች ቱሪዝም ተሞክሮችን አግኝተዋል ብለዋል። እያንዳንዱ የጋራ ዲያይ ጉብኝት የሚካሄደው በቦርጅነልና ቶረስ መሽመጥ ሰዎች ነው። የታሪክ ባለቤትነት ታሪክ ተራኪነት የኩኩ ያላንጂው ሰው ሁዋን ዎከር የጥሻ ጉዞ ባህል ተሞክሮችን በሩቃማው ሰሜን ኩዊንስላንድ ይመራሉ። ስለ ነባር ዜጎች ባህር ለማዋቅና ስለሚጓዙበት የብስና ባህር እውነተኛ ግንዛቤን ለመጨበጥ የሚሽ ከሆነ ማለፊያው የመማሪያ መንገድ ከነባር ዜጎች የነባር ዜጎች ወገኑን ታሪክ መረዳት ነው ብዬ አስባለሁ ብለዋል አቶ ወከ። ጎብኚዎችን ፖርት ዳግላስ አቅራቢያ ስላለውና ድንቅ ስለሆኑም የ135 ሚሊዮን ዓመታት ዳያንትሪ የዝናብ ደን ግንዛቤ ለማስጨበጥ ይወስዷቸዋል። ስለ ተለያዩ ስነ ምህዳር ታሪክ፣ ልማዶችና የተፈጥሮ ሀብቶች ያላቸውን እውቀት ለተጓዦች ያጋራሉ። እንዲሁም የአካባቢውን የደን ምግቦች እንዲቀምሱ ያበረታታሉ። ምግብ የመኖሪያ ቀይን ለቱሪስቶች ለማስተዋወቅ አንዱ መንገድ ነው። የደን ምግቦች ልዩ ጣዕምና አጠቃቀሞች እውቅና ከፍ እያለ ባለበት ወቅት የነባር ዜጎችን ምግብ የመቅመስ ተሞክሮች ተመራጭ ከሆኑት የጉብኝት ዝርዝሮች ውስጥ የተካተተ ነው። የምድራዊ ገጽ ታሪኮቻችንን መግለጥ የአውስትራሊያን አስደማሚ እምብዛም በሰዎች ያልተነኩ አካባቢዎች ለመቃኘት ቁጥር ስፍር የሌላቸው መንገዶች አሉ። የጀልባ ጉዞዎች ውብ ተፈጥሯዊ ውብ ተፈጥሯዊ እይታ የአየር በረራዎች ጉብኝቶችን ቅንጡ በሆነ ሁኔታ የማረፊያ ካምፕ ጋር የፎርዊል ድራይቭ ሳፋሪዎችን ያካተቱ ይገኙባቸዋል። ብሔራዊ ፓርኮቻችን በዓለም ጥቂት የሆኑ ሀያ ሺህ ዓመታትን ያህል ዕድሜ ያስቆጠሩ የአለት ሥነ ስዕሎችን አቅፈው በመያዝ ሞገስ የተላበሱ ናቸው። የነባር ዜጎች ቱሪስት ምሪ እንዲህ ያሉ የተወሰኑ ባህላዊ ዋጋ የተላበሱ አካባቢዎችን ይገልጣሉ። የሰሜናዊው ግዛት ካካዱ ብሔራዊ ፓርክ በተፈጥሮአዊና ባህላዊ ሴቶቹ በዓለም የቅርስ መዝገብ ውስጥ የሰፈረ ሲሆን በእጅጉ የአለት ሥነ ስዕል ከተከማቹባቸው ስፍራዎችም አንዱ ነው። ከፏፏቴዎቹ የባህር ዳርቻዎቹ፣ የዱር እንስሳቱና የመዋኛ ሸለቆዎቹ ጋር የምዕራብ አውስትራሊያው ኪምበርሊም እንዲሁ ድንቅ የሆነ የዓለት ስነ ስዕሎች ስብስብ መኖሪያ ነው። እንዲሁም አርኪኦሎጂና ምድረ በዳ በሚገጥሙበት የደቡብ ምዕራብ ኒው ሳውዝ ዌልስ ሙንጎ ብሔራዊ ፓርክ በዓለም ቅርስነት ተመዝግቦ ይገኛል። ጥንታዊው ደረቅ ተፋሰስ ሙንጎ ሐይቅ በዓለም ላይ በጣም አስፈላጊ ከሆኑ የአርኪኦሎጂ ስፍራዎች አንዱ ነው። ቅኝት ካምፕ ማድረግ ወይም የጉብኝት መሪን መቀላቀል ይችላሉ። ባህላዊ መሳጭ ተሞክሮች ወይዘሮ ሚችል ተጓዦች ብዙውን ጊዜ በቀጥታ በሚሳተፉባቸው የግብራዊው ተሳትፎ ችሮታዎች እንደሚመሰጡ ይናገራሉ። እያንዳንዱ ለአገሪቱ ሕይወትን የሚዘራውና በአስደናቂ የነባር ዜጎች ምሬ የታጀበው ሁነት ለዘላለሙ ይዟቸው የሚቆዩት አይረሴ ትዝታዎችን ያፈሩሎታል። የአካባቢው ማኅበረሰባት ከቱሪዝም ትርፋቶች ይቋደሳሉ። በነባር ዜጎች የሚመራው ቱሪዝም ለአካባቢው ማኅበረሰቦች ገቢ ከማስገኘቱም በላይ ባህላዊ ዘላቂነትን ይደግፋል። ማርኩ ስነ ጥበብ በማዕከላዊ አውስትሬልያ ዘጠኝ መቶ ከሩቅ ነዋሪ ማህበረሰቦች የተውጣጡ ከሩቅ ነዋሪ ማህበረሰቦች የተውጣጡ አርቲስቶችን ያቀፈ ነው። የአካባቢው ነዋሪዎች ጥበባቸውን እየሸጡ ሆርሻዎችንና ባህላዊ ጉብኝቶችን እያስተናገዱና በጥንታዊው የበረሃ መንገዶች እየተጋሩ በቀያቸው ሊቆዩ እንደሚችሉ ኒኮል ሚችል ያስረዳሉ። ሚችል በዝነኛው የነጥብ ስዕል አውደ ጥናቶች ላይ ተገኝተው ሲናገሩ የሚከወኑት በአካባቢው በፒትጃንጀራ ቋንቋ በመሆኑ ቋንቋውን ለመጠበቅም ይረዳል ብለዋል። ዋን ወከር ባህላዊ ጉብኝቶቹ ስለ ነባር ዜጎች ታሪክና ስለ ራሱ ቤተሰብ ታሪክ ጎብኚዎችን በቀየው በሚቆዩባቸው ጊዜያት ለማስተማር እንዳስቻለው ይናገራል። ስለዚህ ለስራ ርቆ ከመሄድ ይልቅ ከቤተሰቤ ጋር እንድቆይ ያስችሎኛል። ከወገኖቼ ጋር እንድቀራረብና ከመሬቷ ጋር እንድቆራኝ አብቅቶኛል። ለሰዎች ስለ ቅርሶቼ በማስተማርና ማጋራት መተዳደሪያን ማግኘት ትልቅ መንገድ ነው። በእርግጥም ሰዎች በጉብኝቶቻቸው ወቅት ለመሬት ባሕርና የውሃ መውረጃዎች ትልቅ ከበሬታን እንዲቸሩ ማስቻል ብለዋል። ባህል በከተማ ማዕከላት የአገሬውን ተወላጅ ባህል ራቅ ባሉ ቦታዎች ብቻ ህልውና ያለው አድርጎ ግምት ማሳደር የተለመደ ነው። ግና በእኛ የከተማ ማዕከሎችም የበለጸጉ ታሪኮችን ታገኛላችሁ። እንደ ነባር ዜጎች ታሪክ ተራኪነቱ የባንድ ጃሉንጉ ሰው ካይል ኢቪ የሲድኒ ወደብ ድልድይ ላይ ሽቅብ ወጪ ጉብኚዎችን ይመራል። ወደ ላይ የመውጣት ጉብኝቱን ለእርቅ ሽቅብ መውጫነት ያህል ሊጠቀምበት እንደሚሞክርም ይናገራል። ድልድዩ ላይ በመራመድ የወጣው ሳለ ቆምልና ወጎችን ለማውጋት በቀለለ መልኩ ነገሮችን መዝዤ አመላክታለሁ ሲልም ተናግሯል። ሽቅብ በመውጣቱ ወቅት አቶ ኢቪ ለአካባቢው ነባር ዜጎች ጠቃሚ ሁነኛ ጉዳዮችን ነቅሶ አመላክቷል። ቅድመ አያቶቹ በምድሪቱ ላይ እንደምን እንደኖሩና አውሮፓውያን ሰፋሪዎች ከመጡ ወዲህ ሲለወጡ መመልከታቸውን አጋርቷል። ያገኘው ምንድን ነው የኩራት መንፈስን ሲሆን ለራሱ ብቻ ሳይሆን አውስትራሊያ ውስጥ ላሉ ከአምስት መቶ በላይ ለሆኑት ዝንቅ ባህላዊ ቡድኖችም ጭምር ነው። በተጨማሪም የማስታወስ ችሎታዬን እንደ አዲስ ለማቆየት ጥሩ መንገድ ነው። የበለጠ ወደፊት ለመግፋትና ጠልቆ ለማወቅ እንድሻ ያደርገኛል። በርካታ ወዳጆችን ለማካተትና ስሞችን እንዳላዛንፍ እርግጠኛ እንድሆን በጣሙን አርኪ ተሞክሮ ነው ብሏል። መሀል ሜልበርን ውስጥ የነባር ዜጎችን ትክል የሥነ ጥበብ ለመመልከት ባየራ ወንዝ ዙሪያ ባስጎብኚ ምሪ የሚካሄደውን የቢራራንግ ዊላም የእግር ጉዞ መቀላቀል ይችላሉ በጊዜ ብዛት ምድሪቱ እንደምን እንደ ተለወጠች ይሰማሉ። ለአካባቢው የኩሊን ሰዎች መሰባሰቢያነት እጅጉን ወሳኝ ነው። ያሊንጉት ሌላው ሜልበርን ውስጥ የሚቸር የነባር ዜጎች ቱሪዝም ነው። አንድ ጉዞ በያራ ዙሪያ እንዲሁም ጉዞ በፊት ዙሪያ ይገኛሉ። ታዝማኒያ ውስጥ ኒፓሉና ሆባርት በነባር ዜጎች የሚመራ የጉብኝት ተሞክሮን መከወን ይችላሉ። የዘጠና ደቂቃ የእግር ጉዞውና ትወና የአካባቢውን ፓላዋ ሰዎች ጨለማና አዋኪ ታሪክ ይነገርበታል። የነባር ዜጎች ቱሪዝም ወደ ወርቅ ይመራል። ኒኮል ሚችል እንዲህ ያሉ በነባር ዜጎች የሚመሩ ተሞክሮዎች ሁለቱም ነባር ዜጎች የሆኑትንና ያልሆኑትን ባህላዊ ዕውቀት እንደሚጋሩበት ይገልጣሉ። ነባር ዜጎች የሆኑትና ያልሆኑቱ ባህላዊ እውቀትን እንደሚጋሩበት ይገልጣሉ። እንዲሁም ለእርቅ ሁነኛ ዘዋሪ ነው ሲሉም አክለዋል። አያይዘውም ሰዎች አውስትራሊያ ውስጥ ስላሉ የተለያዩ በርካታ ባህሎች እውቀትን እየቀሰሙ ነው። እርሶም ማኅበረሰባቱ ታሪካቸውን እንዲያጋሩ ግልጽ እየሆኑላቸው ነው። ከአስጎብኚዎቹ ውስጥ አንዱ ባህልን ለመጠበቅ ባህልን ማጋራት አለብን ሲል አንስቶልኛል ብለዋል። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።